Ana The voice of America <laughs> <The OA. laughs>

ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እንደ መግለጫ ለመንግስትም ለሚቃወም ኃይልም ለፖለቲካ አካላትም መሪዎችም አማራጭ ኃይሎችም ለራሱ ለወጣትም ሁሉም ሰው ቅድሚያ ለሰላም እና ለሰላም መስጠት እንዳለበት፣ ምክንያቱ ግጭት ከመጣ ሁከት ከመጣ ሰው አይሞትም ብለ ኤክስፔክት አታለ

የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የቅዱስ ፓትርያርኩ ልዩ ጸሐፊ አባ ሰረቀ ብርሃን ወልደ ሳሙኤል ናቸው። ዝርዝሩን በዕለቱ አቢርስ እናቀርባለን። በዋሽንግተን ዲሲና አካባቢው የሚገኙ አብያተ ክርስቲያናትም የበዓሉን አከባበር አስመልክቶ የሰጡትን ይዘናል። በዓሉን ለምታከብሩ ሁሉ እንኳን ለብርሃነ መስቀሉ አደረሳችሁ። ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሰኞ መስከረም 16 2009 ዓ

ዛሬ ዕለቱ ቀደም ብለን እንደጠቆም ነው የክርስትና እምነት ተከታይ ኢትዮጵያውያን ዘንድ የመስቀል ደመራ በዓል የሚከበርበት ነው። ሕዝባችን በተለይም ወጣቶቻችን ከአገር ነግደው እንዲወጡ በሕገ ወጥ አዘዋዋሪዎች እጅ ለስቃይና ለሞት እንዲዳረጉ የሚያደርጉ ፖሊሲዎች አሉ።

የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ የተናገሩት ነው የሰማችሁት። ዝርዝር ይዘናል።

የኤርትራ ባለስልጣናት በሳምንቱ ማብቂያ ላይ በኒው ዮርክ የተባበሩት መንግስታት ድርጅት ጉባኤ ባሰሙት ንግግር ኤርትራውያን በተለይ ወጣቶች ከሀገራቸው እንዲሰደዱ የሚያበረታቱ የውጭ ፖሊሲዎች አሉ ካሉበት ከተናገሩበት የተወሰደ ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና እኔም ሶሎሞን አባተንን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሶ ኦድሬስ ሬጅስ ጋር እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና

Japing is probably realistic. He knows that Ye Debub Sudan mukettel president Triak Machar be Salva Kir Mengist la yetitk tigil indikahed tir yaqerabu.

ይህ የማቻር ጥሪ ሀገሪቱን ለበርካታ ወራት ወደ ከረመችበት የእርስ በእርስ ብጥብጥ ሊመልሳት ይችላል የሚል ስጋት አሳድረዋል። ማቻር የትጥቅ ትግል ጥሪያቸውን ያሰሙት ትናንትና ከትናንት በስቲያ ካርቱም ላይ ካካሄዱት ተቃዋሚው የሱዳን ሕዝብ አርነት ንቅናቄ ወይም በምህፃር ኤስፒኤልኤም አይኦ ተብሎ የሚጠራው ፓርቲያቸው ጉባኤ ሲጠናቀቅ ነው። ምንም እንኳን ሁለቱ ባላንጦች በወዲያኛው ዓመት ነሐሴ በ2007 ዓ ም ውስጥ

እዚያው ካርቱም ላይ የሰላም ውል ተፈራርመው የነበረ ቢሆንም ተግባራዊነቱ በትንሽ በትልቁ ሲጓትት ቆይቶ ባለፈው ሐምሌ ጁባ ውስጥ የተጋጩ ጊዜ ፊርማቸው ፈርሷል። ኤስፒ ኤል ኤም አይ ኦ የአሁኑን ጥሪ ያስተላለፈው የደቡብ ሱዳን መንግሥት በፓርቲያቸው የተለያዩ ይዞታዎች ላይ ላካሄዳቸው ጥቃቶች ምላሽ ለመስጠት መሆኑን የፓርቲው የፖለቲካ ቢሮ ከፍተኛ አባል የሆኑት ስቲቨን ፓርክዎል ተናግረዋል።

በሌላ በኩል ደግሞ የፕሬዚደንት ሳልቫኪር ቃል አቀባይ አንቶኒ ዌካቴኒ በሰጡት ቃል ማቻር ሰላም ለናፈቀው ህዝብ አንዳች በጎ ነገር የማያቀርቡ የጦር ጥማተኛ ናቸው ብለዋቸዋል። ይሁን እንጂ ደቡብ ሱዳን ተመልሳ ወደ ጦርነት ላትገባ ፕሬዚደንት ኪርና የብሔራዊ አንድነት መንግስታቸው ቁርጥ አቋም ይዘዋል ብለዋል ቃል አቀባዩ።

የጋቦን ፕሬዚዳንት አሊ ቦንጎ ዳግም መመረጣቸውን የአገሪቱ ከፍተኛው ፍርድ ቤት ባለፈው አርብ ካረጋገጠ በኋላ በነገ ዕለት ቃለ መሀል ላይ ይፈጽማሉ። የተቃዋሚ ፓርቲው መሪ ዣን ፒንግ ግን የፍርድ ቤቱን ውሳኔ አንቀበልም፣ ካቋማችንም አናፈግፍግም ነው ያሉት። የኤሚሊ ባብን ዘገባ ሰለሞን ክፍሌ ይዞ ቀርቧል። ፕሬዚዳንት አሊ ቦንጎ ከዚህ ወሩ ተቀራራቢ ነው ከተባለው ምርጫ በኋላ የፖለቲካ ድርድሮች እንዲካሄዱ ጥሪ አቅርበዋል።

የተቃዋሚ ፓርቲ መሪው ዣምፒንግ በበኩላቸው በምርጫው ያሸነፍኩት እኔ ነኝ ሲሉ አስታውቀዋል። የአርብ ዕለቱን የህገ መንግስታዊ ፍርድ ቤቱን ብይንም ፍትሕ መጨንገፉ የታየበት ሲሉ ተችተዋል። የምዕራብና ማዕከላዊ አፍሪካ የፖለቲካ ተንታኙ ፖል ሜሊ ግን ዣምፒንግ የቀራቸው አማራጭ የተወሰነ ነው ይላሉ።

ዣንፒንግ ምናልባት ትክክለኛ ሊሆኑ ይችላሉ። ነገር ግን በህገ መንግሥታዊው ሂደት የአንድ ምርጫ ውጤት የመቀልበሱ ሁኔታ በጣም አጠራጣሪ መሆኑን ያውቃሉ። እና ዣንፒንግ እየሞከሩ ያሉት በአሊ ቦንጎ ላይ የፖለቲካ ጫናውን ለማጥበቅ ለመጠበቅ ይመስለኛል።

ዣምፒንግ ቀድሞ እንደ አውሮፓውያን ዘመን አቆጣጠር በ2009 ከዚህ ዓለም በሞት የተለዩትና ሀገሪቱን ከ40 ዓመታት በላይ ያስተዳደሩት የቦንጎ አባት ጓደኛ ነበሩ። የምርጫ ኮሚሽኑ አሊ ቦንጎ በ6 ሺህ ድምፅ ያህል ዣምፒንግን ማሸነፋቸውን ከገለጸ በኋላ ሊብረቪል ከተማ ውስጥ ደም አፋሳሽ ሁከት መቀስቀሱ አይዘነጋም። የቀድሞ የጋቦን ቅኝ ገዢ ፈረንሳይም ከፒንግ ጎን በመቆም የድምፅ ቆጠራው እንደገና እንዲካሄድ ጥሪ አስተላልፋለች።

ዩናይትድ ስቴትስ በበኩሏ በድምፅ መስጫ ጣቢያው የተገኙ ውጤቶች በሙሉ ይፋ እንዲደረጉ አሳስባለች። የጋቦን መንግሥት ግን ሁለቱንም ጥሪዎች ውድቅ አድርጓል።

አርባ አምስተኛው የዩናይትድ ስቴትስ ፕሬዚደንት ለመሆን እየተፎካከሩ ያሉት የሪፐብሊካን ፓርቲ ውጩ ዶናልድ ትራምፕና የዲሞክራቲክ ፓርቲ ውጩ ሂላሪ ክሊንተን ፊት ለፊት ተገናኝተው የመጀመሪያ ያሰጣገባቸውን ለመጀመር የቀራቸው ከሰባት ሰዓታት ያነሰ ጊዜ ነው ሁለቱ የኒውዮርክ ከተማ ሰዎች የህንፃዎች ግንባታና ሽያጭ ከበርቴ የነጋዴ የሆኑት ትራምፕና የበሰሉት የፖለቲካ ሰው ክሊንተን በተመዘገቡ ድምፅ ሰጪዎች ዘንድ ያላቸው ተቀባይነት በአሁኑ ሰዓት እጅግ የተቀራረበ እንደሆነ የቅኝቶች ሪፖርቶች እያመለከቱ

ማለቱ ነው። ሁለቱ ውጭዎች ከጥቂት ሳምንታት በኋላም ለቀሪዎቹ ሁለት የግንባር ለግንባር ክርክሮቻቸው የሚመለሱ ሲሆን በአንድ መድረክ ላይ ለመጀመሪያ ጊዜ የሚቆሙበት የዛሬው ሙግታቸው በቀጥታ ሲተላለፍ የሚመለከተው ሰው ቁጥር በታሪክ ታይቶ የማይታወቅ ሊሆን እንደሚችል ተገምቷል። ይህንን ከኒውዮርክ ከተማ ወጣ ብሎ በሚገኘው ሆፍስትራ ዩኒቨርስቲ ውስጥ የሚካሄደውን ክርክር መቶ ሚሊዮን ሰው በቴሌቪዥን ያየዋል ተብሎ ታስቧል። ለመጪው የአሜሪካ አጠቃላይ ምርጫ የቀሩት 43 ቀናት ብቻ ናቸው።

በመጨረሻም ብሪታንያና ፈረንሳይ በሚጋሩት መሸጋገሪያ ካናል ላይ ያለው የመጤዎች ችግር እንዲፈታ ብሪታንያ የተሻለ ሚና መጫወት ይኖርባታል ስትል ፈረንሳይ ያሳሰበች። ካሌ በተባለችው የወደብ ከተማ ላይ ያለውን ትልቅ የሰፋሪዎች ካምፕ ሙሉ በሙሉ እንደምታፈርስም ፈረንሳይ አስታውቃለች። የፈረንሳይ ፕሬዚዳንት

ሴሜሬትን ከተማ መጎብኘታቸውን ጠቅሳ ዘጋቢያችን ሊዛ ብራይንት ከፓሪስ የላከችውን ዘገባ ዝርዝር አዳነች ፍሳ ይዛ ቀርባለች። ፍራንሷ ኦላንድ የሀገሪቱ ፕሬዚደንት ከሆኑ ካሌስን ሲጎበኙ ለመጀመሪያ ጊዜ ሲሆን፣ በአሁኑ ጊዜ እስከ አስር ሺህ የሚሆኑ ስደተኞች ያሉበትን ጫካ የሚል ስያሜ ያተረፈውን ቦታ አልጎበኙም። ጥገኝነት የሚጠይቁ ሰዎች በካናሉ በኩል ወደ ብሪታንያ ለመግባት

የሚያደርጉት ድፍረት የተመላበት በተባለ ተግባር ምክንያት የጉብኝታቸው ትኩረት የስደተኞቹ ሰፈር ጉዳይ ሆኗል። በያዝኖ ዓመት ቀደም ሲል በግማሽ እንዲፈርስ ተደርጎ የነበረው የስደተኞች ሰፈር ሙሉ በሙሉ መፍረስ አለበት ነው ያሉት ኦላንድ። ይሁንና መጤዎቹ ስብዕና በተላበሰና ሰብአዊ ክብራቸው በማይነካ መንገድ መያዝ አለባቸው ብለዋል።

ለንደን ካልስ ውስጥ በሚደረገው ሰብአዊ ጥረት ላይ ሚና መጫወስ ይገባታል ሲሉም አሳስበዋል። ብሪታንያ ከአውሮፓ ሕብረት አባልነት ለመውጣት በመወሰኗ ምክንያት ለንደን ለፈረንሳይ ማድረግ ያለባትን ግዴታ ትተዋለች ማለት አይደለም ብለዋል። የፈረንሳይ ፕሬዚዳንታዊ ምርጫ በመጪው ዓመት ሊካሄድ በታቀደበት በአሁኑ ወቅት የካልስ ጉዳይ ቀዳሚ ቦታ ይዟል። ናሽናል ፍሮንት ፓርቲ የተባለው ጽንፈኛ ቀኝ ክንፍ ፓርቲና

አሁንም ለምርጫ በመወዳደር ላይ ያሉት የቀድሞ ፕሬዝደንት ኒኮላስ ሳርኮዚ ባለፈው ሳምንት ካለስን በጎበኝበት ወቅት መጤዎችን በሚመለከት ከብሪታንያ ጋር የተደረገው ስምምነት እንደገና ድርድር እንዲደረግበት ጥሪ አቅርበዋል። ለንደን ስደተኞች ወደ ብሪታንያ እንዳይገቡ ለመከላከል ካለስ ላይ በመሰራት ላይ ላለው እጅግ አጨቃጫቂ ለሆነው ግንብ ገንዘብ እየከፈለች ነው። በመላ አውሮፓ ስደተኞችንና መጤዎችን ለመከላከል

ግንቦች በመሰራት ባሉበት በአሁኑ ወቅት ካለስ ላይ የሚሰራው ግንብ ከፍተኛ ትኩረት ስቧል።

መጪው የተባበሩት መንግስታት ድርጅት ዋና ጸሐፊ ለመሆን እየተካሄደ ባለው ፉክክር ፖርቹጋላዊው አንቶኒ ጉቴሬዝ እየመሩ መሆናቸው ተገልጿል። በሰባ አንደኛው የመንግስታቱ ድርጅት ጠቅላላ ጉባኤ ላይ ዛሬ በተካሄደ አምስተኛ ዙር የድምፅ አሰጣጥ ጉቴሬዝ ለአምስተኛ ጊዜ በቀዳሚነት መውጣታቸው ታውቋል። አዲሱ ተመራጭ ዋና ጸሐፊ ስራውን የሚጀምረው በመጪው የአውሮፓ ዓመት መጀመሪያ ላይ ይሆናል። ጊዜ ካገኘን የኢትዮጵያዊ

ባለሙያና ዲፕሎማት ትንታኔ ይዘናል እናቀርብላችኋለን። አሁን የዜናው ሰዓት አብቅቷል። እስከ ምሽቱ አራት ሰዓት አብራችሁን ቆዩ።

ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆች አሉላ ከበድና እኔም ሶሎሞን አባተንን በዓለም ዜና የጀመረው የሰኞ መስከረም 16 2008 ዓ ም ፕሮግራማችን በ19 በ22 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም ናይልሳት ቪኦኤ 24 ላይ እስከ ምሽቱ አራት ሰዓት ይቀጥላል።

ዛሬ ዕለቱ የክርስትና እምነት ተከታይ ኢትዮጵያውያን ዘንድ የመስቀል ደመራ በዓል የሚከበርበት አሁንም በመከበር ላይ ያለበት ነው። በዓሉን ለምታከብሩ የእምነት ተከታዮች እንኳንም ለብርሃን መስቀሉ በሰላም አደረሳችሁ እንላለን። አድማጮች አሁን ቀዳሚውን የዕለቱን አቢይ ርዕስ

ኢትዮጵያ ውስጥ ያለው ችግር እንዲፈታ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የበኩሏን ኃላፊነት እየተወጣች ነው ሲሉ የቅዱስ ፓትርያርኩ ልዩ ጸሐፊ አስታውቀዋል። ልዩ ጸሐፊው አባ ሰረቀ ብርሃን ወልደ ሳሙኤል ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ እንዳሉት ለጠፋው ህይወት መንግስትን ብቻ ተጠያቂ ማድረግ

አይቻልም በቅዱስ ሲኖዶስ ጎንደር ባሉት የሃይማኖት መሪዎች መካከል ልዩነት ስለመፈጠሩም የምናውቀው ነገር የለም ብለዋል ልዩ ጸሐፊው አባሰረቀ ብርሃን ወልደ ሳሙኤል ከቪኦኤ ጋር ባደረጉት ቃለ ምልልስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የቅዱስ ፓትርያርኩ ልዩ ጸሐፊ የሆኑትን አባሰረቀ ብርሃን ሳሙኤልን ያነጋግራቸው እስክንድር ፍሬው ነው የሃይማኖት መሪዎች የት አሉ

በኢትዮጵያ የተቃውሞ እንቅስቃሴ የበርካቶች ሕይወት መጥፋቱን ተከትሎ ከአንዳንድ ወገኖች ሲሰነዘር የቆየ ጥያቄ ነው። ምዕመናን ለሃይማኖት መሪዎቻቸው ሊጸልዩ ይገባል ያሉ አንድ የሲቪክ ማህበር መሪ ሁኔታው ግራ እንዳጋባቸው ተናግረዋል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ይሄንን አባባል አትቀበልም።

የኢትዮጵያ የሰላም የልማትና የዲሞክራሲ ህዝባዊ የምክክር መድረክ የተሰኘው ተቋም ባዘጋጀውና ወቅታዊውን ሁኔታ አስመልክቶ በተካሄደው ውይይት ላይ የተገኙት የቅዱስ ፓትርያርኩ ልዩ ጸሐፊ ይህንኑን ያብራሩት። ልዩ ጸሐፊው አባ ሰረቀ ብርሃን ወልደ ሳሙኤል ለቪኦኤ እንዳሉት ቅዱስ ፓትርያርኩና ሊቃነ ጳጳሳት የተገኙበት አስቸኳይ ስብሰባ ተደርጓል። ጸሎትና ምሕላ እንዲደረግ ቤተ ክርስቲያን አውጃ እንደነበርም አስታውሰዋል። ይህ የሰላም እንቅስቃሴ በዚህ እንደማይቆም ከገለጹበት ይቀጥላሉ። አሁንም በዚህ ተነስቶ

በሁሉም አህጉረ ስብከቶቻችን በሁሉም አብያተ ክርስቲያናት ይሄ የጸሎትና የሰላም መርሃ ግብር እየተንቀሳቀሰ ነው። ከዚህ ተነስተንም አሁንም ሰላምን ለማስፈን ስለ ሰላም ከሚጥሩ ወገኖቻችን ሁሉ ቤተ ክርስቲያን ኢንቮልቭ እያደረገች ነው ያየኸኝ ነው። ስለዚህ ይህ ምን ማለት ነው? የሃይማኖት ተቋማት ቤተ ክርስቲያናችን፣ በተለይ አንጋፏ ቤተ ክርስቲያን፣ የማስታረቅ ልምድ ያላት ቤተ ክርስቲያን፣ የታሪክ ልምድ ያላት ቤተ ክርስቲያን፣ ዋልታ ሆና የቆየች እና ያለች ቤተ ክርስቲያን፣ ይሄ ትልቅ ሚና እየተጫወተች ነው። ሞርም እንድትጫወት ደግሞ ጥረቷን እየቀጠ

ሊቀጥል እዚህ ላይ ግን ለምሳሌ ኢትዮጵያ ውስጥ እንግዲህ በርካታ ሰዎች ሞተዋል። በኦሮሚያና ና በአማራ ክልል በተለይ በነበረው ግጭት በነበሩ ተቃውሞ ሰልፎች ምክንያት ማለት ነው። እና የተለያዩ ዓለም አቀፍ ተቋማት ሁሉ መግለጫዎችን አውጥተዋል። የኃይል እርምጃ ይቁም፣ ሰላማዊ ሰልፈኞች ላይ መተኮስ ይቁም፣ ሰላማዊ ሰልፈኞቹም በሰላማዊ መንገድ መልእክታቸውን ያደርሱ የሚሉ እናንተ ለምሳሌ ገስጻችሁ ታውቃላችሁ? መንግስትንም ይሁን ሌላውንም አካል እንደ ሚናችሁ ተወጣቸዋል። አጭር ስለሆነ ፕሮግራሙ በትክክል

ይህንን በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሀገሪቱ ህጋዊ ሰውነት ያላቸው የሃይማኖት ተቋማት ፕሬዝደንት መሪ ናት የበላይ እንደ ኃላፊነቷ ይህንን አሁን ያልከውን በመላይቱ ሀገሪቱ ያሉት የእምነት ተቋማት በተለይ ሰባት ተቋማት አሉ። እነዚህን በመሰብሰብ ግልጽ የሆነ ጋዜጣዊ መግለጫም በጽሁፉም ማንም በሀገሪቱ የሚሞት ወገን መኖር እንደሌለም የአንድ ግለሰብ ደምም

በከንቱም ያለ ፍርድ መፍሰስ እንደሌለበት፣ ህዝብም ይህንን አይነት የሰው ንብረትም ሀብትም እንደዚህ መውደም እንደሌለበት፣ ስለዚህ ሰው ሁሉ ወደ ሰላም እንዲመለስ መንግስትና ህዝብ ተቀራርበው ተቻችለው መስራት እንዳለባቸው፣ በዚህም ደግሞ የመንግስት ብቻ ሳይሆን እያንዳንዱ ሰው ግለሰቡም ሆነ እንደዚህ ልዩ ኢቭን ማህበራት ኢቭን ለምሳሌ እንደነባ ገዳ እንደነ ሌሎች ሌሎች፣ ሁሉም ጥሪ ተደርጎ ከሰባት ከዘጠኝ እርግጠኛ አይደለሁም ቁጥሩ ግን

ከሰባት በላይ የአቋም መግለጫ ያለው ይህን አሁን ያልከውን መቆም እንዳለበት ቤተ ክርስቲያኗ በመሪነቷ ይህንን ኦፊሻሊ አውጃለች። የመንግስት ባለስልጣን አንስት አቀርባችሁ አነጋግራችሁ ታውቃላችሁ? ይሄን እንግዲህ የመንግስት ባለስልጣንን ይህን ስብሰባ የማድረግ ገና አናገራችሁ እንደ እኛ እንደ መግለጫ ግን፣ እንደ መግለጫ ለመንግስትም

ለሚቃወም ኃይልም ለፖለቲካ አካላትም፣ መሪዎችም፣ አማራጭ ኃይሎችም፣ ለራሱ ለወጣትም ሁሉም ሰው ቅድሚያ ለሰላም እና ለሰላም መስጠት እንዳለበት ምክንያቱ፣ ግጭት ከመጣ ሁከት ከመጣ ሰው አይሞትም ብለ ኤክስፔክት አታድር። ስለዚህ የግድ ነው፣ እየተጫወት ያለ ከእሳት ጋር ስለሆነ እሳት ውስጥ እየተጫወት እሳት አያቃጥለኝም ብሎ ማመን ከንቱ ነው። ስለዚህ እኛ ከእሳትና ከሰይፍ ጋር አትጫወት፣ ሰላማዊና ሰላማዊ በሆነ መንገድ ቆም ነው

ለምሳሌ አንተን ለመግደል ሲመጣ አንተን ልትቀድመው ትችላለህ ወይም ደግሞ ሊቀድምህ ይችላል። ይህ የሚመጣ ሁለቱ የአንዱ የማና የማኑ ነው። አልችልም አንድ ችልማ ማለት የሚቻለው ፍትሐዊ የሆነ ትክክለኛ ማለት የምትችለው ግድያም ሆነ ቄትም ሆነ ስድብም ሆነ ምትርክም የሆነ መስት ቢስታቡት ይህ ነው የቤተ ክርስቲያን ነው። ያን መልእክት ነው ምታስተላልፉት እንጂ ከሌኖት ካተኛው አንልም ነው መንግስትም ምላሽ መስጠት እንዳለበት

ህዝብም ሰላማዊ በሆነ ነገር መመለስ እንዳለበት። በዚህ መካከል በሚደረጉ ግጭቶች እየሞት ያሉት ሁሉም የኢትዮጵያውያን ዜጎች ናቸው። ወታደር ብለህ ብትናገር ከሆነ ወታደርም ኢትዮጵያዊ ነው። ሲቪል ብለህ ብትናገር እየሞት ያለ ሲቪልም ኢትዮጵያዊ ነው። ሁሉም ፖሊስም ሲሞት፣ ታራ ምእመንም ሲሞት፣ ሁሉም እነዚህ

ስንደምራቸው ኢትዮጵያውያን ናቸው። ስለዚህ እኛ የምንለው በዚህም ይሁን በዚህ እየወረወረ በድንጋይ የሚገድልም ይሁን እየተኮሰ የሚገድል እነዚህ ሁለቱ ስህተቶች ናቸው እና ወደዚህ ከመግባታችሁ በፊት በሰላምና በሰላም ነገሮችን ፍቱ ነው። ግን መንግስት የበለጠ ኃላፊነት አለበት በሚል የሚጠቀሱ አስተያየቶች። ይሄ እንግዲህ አሁን እንደምትለይ እኮ ነው። የሃይማኖት ተቋማት የበለጠ ኃላፊነት አለባቸው፣ ኦፍኮርስ አለባቸው። መንግስት ማለት እንግዲህ የህዝብ አገልጋይ እንደመሆን መጠን የሃይማኖት አባት ማለትም ደግሞ እንደራ- የህዝብ አገልጋይ እንደመሆን መጠን ኃላፊነቱ በዛው ልክ ነው።

ለዚህም እኮ ነው እኛም እየታገልን ያለ መንግስትም ይህን እንዲያ የምናደርገው ያለ። ስለዚህ የዲግሪ ጉዳይ ሊኖር ይችላል። እንደ ሃይማኖት ማድረግ ያለብህ ግን ብዛት ያለውም ጥቂት ያለው ማለት አይደለም። የፖለቲካ አማራጭ ሀይሎችም ይህንን አስተሳሰባቸው ለሰላም ቅድሚያ ለሰላም ሊሰጡት ይችላል። ሃያ አንደኛው መቶ ክፍለ ዘመን እኮ ነው ነገሩ። በእኛ ኢታ ሀገር ብቻ አይደለም እንዲያው ዚህ ያር የተመሰገነ ይሆን በሀገራችንስ እንዲያው ከሌላው ስትሰራው በጣም የተሻለ እይታ ልታገኝ ትችላለህ። ያም ሆነ ይህ ግን

ያም ሆነ ግን መደረግ ያለበት በአሁኑ ጊዜ ከጦርነት ይልቅ በሰላም መሄድ ይቻላል። ነገር ግን ምን የደመራ ባህል የደመራ ባህል ራሱ በጎንደር ከተማ ለምሳሌ በየቤተ ክርስቲያኑ እንዲከበር በመወሰኑ በዛው መንገድ ተከብሯል።

ይህንን ወቅታዊ ሁኔታ ተከትሎ በቤተ ክርስቲያኗ ውስጥ ክፍፍል እንዳለ ይነገራል። ለምሳሌ ጎንደር ባሉ የሃይማኖት መሪዎች እና በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ሲኖዶስ የለም። ፈጽሞ በኢትዮጵያ ቤተ ክርስቲያን ውስጥ በኢትዮጵያ ቅዱስ ሲኖዶስም ሆነ በኢትዮጵያ ሀገራችን ውስጥ በሃይማኖት በኦርቶዶክስ ውስጥ መከፋፈል የሚባል የለም። እንግዲህ የተለያዩ የእምነት ተቋማት ግን አሉ። ሁለቱ ጎንደር ባሉት አባቶች እና በአዲስ አበባ ባለው ሲኖዶስ ምንም አይነት ብፁ አባታችን አሁን ኤልሳም ሆነ እዚህ የኢትዮጵያ ሲኖዶስ ያሉት

አንድ ናቸው። እንግዲህ ልዩነት በተአምር ካለ እኛ የምናውቀው ነገር ግን የለም። ለምሳሌ በአደባባይ እንደማይከበር እና በቤተክርስቲያን እንደሚከበር ታውቃላችሁ። ውሳኔው ይህ የሰላም ጉዳይ ነው። እንግዲህ በሰሜን እኛ እንደምናውቀው በየትም ሀገራችን መስቀል

በአደባባይ ነው የምናከብረ ታሪ ነገር በመስቀል የትም መስቀል በዓለ መስቀል ስናከብር በአደባባይ እናከብራለን። በየቤታችንም በተለያየ መንገድ ይከበራል። ስለዚህ አሁን በጎንደር በቀዱ ጊዜ አሁን ሁለት ቀን ነው የጎንደር ሀገረ ስብከት ሊቀ ጳጳስ ብፁዕ አባታችን አሁን ኤልሳ ታላቅ አወንጋፋው አባታችን በዚሁን አቅጣጫ እንደማይከበር አናውንስ አድርገዋል። ሁኔታውን አረጋግጠናል ማለት ነው። የሰጡበት ሪዝን ምንድን ነው?

ስለዚህ እሳቸው ብፁዕነታቸው ለዛ አካባቢ ያለው ሀገር ስብከትና ሊቃውንት ይህንን የማያክብሩ ሁኔታውን ያልተመቻቸ ኑሯቸው ከሆነ ይህ መወሰን መብት አላቸው። ያ ማለት መስቀል እየተከበረ አይደለም ማለት አይደለም። በሰሜን ጎንደር መስቀል እየተከበረ በየቤተ ክርስቲያን ነገር ግን ይሄ በማድረጋቸው ከሲኖዶስ ተለዩ ማለት አይደለም። ይሄ በማድረጋቸው የሚያዋጣቸው ከሆነ እንደ ሰላም ሲጠፋ ኮ ጠቅላላም ኮ እየባሰ ከመጣ እኮ አለማክብርም ይመጣል። ግን ዛትማች ሄደዋል ወይ የሚለው እሳቸው እዚ ቅርብ ያሉት ተጠሪ ሊቀ ጳጳስ ነው የሚያውቁ

ስለዚህ ልዩነት የሚባል ግን በእኛ ውስጥ የለም። በዚሁ ወቅታዊ ጉዳይ ላይ እየተካሄደ ባለው ስብሰባ መሀል ቃለምልልስ ለማድረግ የፈቀዱትን በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የቅዱስ ፓትርያርኩ ልዩ ጸሐፊ አባ ሰረቀ ብርሃን ወልደ ሳሙኤልን በማመስገን ልሰናበት። በዚሁ ርዕስ ላይ በኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ የጠቅላይ ጽህፈት ቤቱ ዋና ጸሐፊ ከሆኑት አባ ሀጎስ ሐይሽ ጋር ያደረግኩትን ቃለምልልስ እየመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።

እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች የተከታተላችሁት የዕለቱን አብይ ርዕስ ነበር። በዚህ በዋሽንግተን ዲሲና አካባቢ የሚገኙ አብያተ ክርስቲያናትንም የበዓሉን አከባበር አስመልክተን አነጋግረናል። የዜና ዘገባዎችን ተከትሎ ቆየት ብሎ ይቀርባል። ወደ ተከታዩ ዘገባ እንሻገር። ሰማያዊ ፓርቲ የጠራውትን አስቸኳይ ጠቅላላ ጉባኤ የኢትዮጵያ ብሔራዊ ምርጫ ቦርድ ስላደናቀፈብኝ ኪሳራ ደርሶብኛል ሲል ቦርዱንም

በህግ እንደሚጠይቅ የፓርቲው ኦዲት ኮሚሽን ያወጣው መግለጫ ያስታውቃል። የፓርቲውን ሊቀመንበርም ጉባኤውን በማደናቀፍ ከሷል። ሊቀመንበሩ በበኩላቸው ጉባኤው ስለመጠራቱም ሆነ ስለመከልከሉ የማውቀው ነገር የለም ነው ያሉት። መለስካቸው አምሐ ዝርዝሩን ይዟል። ሰማያዊ ፓርቲ ከጥቂት ቀናት በፊት በኦዲትና ምርመራ ኮሚሽኑ አማካይነት ባወጣው መግለጫ በፓርቲው መተዳደሪያ ደንብና በተሻሻለው የፖለቲካ ፓርቲዎች ምዝገባዎች መሰረት

ለኢትዮጵያ ምርጫ ቦርድ በጉባኤው ላይ ታዛቢዎች እንዲላኩለት አስቀድሞ ደብዳቤ ጽፎ እንደነበረ ያስታውሳል። ይሁንና ደብዳቤው ለቦርዱ ጽህፈት ቤት ገቢ ከተደረገ ከቀናት በኋላና ፓርቲውም ለጉባኤው የተለያዩና ወጪ የሚያስከትሉ ተግባራትን ካከናወነ በኋላ በቦርዱ ጽህፈት ቤት በኩል የሚጣሩ ጉዳዮች በመኖራቸው ወደፊት የምናሳውቃቸው መሆኑን እየገለጽን፣ ጉባኤ የምታካሂዱበትን ጊዜ እንድታራዘሙ በአክብሮት እናሳውቃለን በሚል ደብዳቤ

ጉባኤው እንዳይካሄድ መከልከሉን ገልጿል። ይህን ህገወጥ ድርጊት ያለውንም በህግ እንደሚጠይቅ ያስታውቃል። የፓርቲው የኦዲትና ምርመራ ኮሚሽን ሰብሳቢ አቶ አበራ ገብሩ የቦርዱ ድርጊት ምን ያህል ችግር እንደፈጠረም ያብራራሉ። የሚያሳምን ነገር እንኳን ቢኖረው በጊዜ እኛ መስከረም አራት ቀን ሁለት ዘጠኝ ዓመተ ምህረት ነው ዛፍነት በቦርዱ አሰራር መሰረት ምን የሚል ምት ነገር አላቸው ለጉባኤው አስር ቀን ቀድማችሁ ማሳወቅ አለባችሁ። የቦርዱ ተወካይ ታዛቢ

መገኘት አለበት። የመንግስት መንግስት ስላሉ መስከረም አራት ቀን ደብዳቤ ጻፈላቸው። አሁን ሁለት ቀን ሲቀረው መስከረም አስራ ሁለት ቀን ሁለት ሺ ዘጠኝ ዓመተ ምህረት ነው። ይህን ደብዳቤ የሰጡ ጠቅላላ ጉባኤ አባላት ወደ አዲስ አበባ መጓዝ ከጀመሩ በኋላ ና የጠቅላላ ጉባኤ አባሎቻችን ለእንግልት ና ለእኛ ለወጭ ለተጨማሪ ወጭ ከዳረገም በኋላ ስለሆነ ደብዳቤ ደረሰ። ለእኛ ጠቅላላ ጉባኤችን ለመካሄድ እንደፈለከለን ከዋ ሆነ ግን ነው አሁን ይሰማል። መግለጫው አስቸኳይ ጉባኤውን በማደናቀፍ ረገድ የሚከሰው ምርጫ ቦርድን ብቻ አይደለም።

የፓርቲውን ሊቀመንበር አቶ ይልቃል ጌትነትም በዚህ ረገድ ሚና እንዳላቸው ይጠቁማል። ከዚህ ድርጊታቸውም እሳቸውና በስም ያልጠቀሳቸው አካላትን እንዲታቀቡ ያስጠነቅቃል። አቶ አበራ ግብሩ በተለይ ሊቀመንበሩ አድርገዋል ያሉትን ተግባር ይዘረዝራሉ። የጠቅላላ ጉባኤ አባላትን አትምጡ አትምጡ እያለ እየደወላቸው እንደሚ ራሱ አቶ ይልቃል እንደሚገልጽላቸው የደረሰን መረጃ ነው። የጠቅላላ ጉባኤ አባላት ከሱ እየተባለ ነው እንዴት እናድርግ እያሉን እየጠየቁን ነውና

ለምን ይሄን እንደሚያደርግ ለምን በትክክለኛ በሕግና በደንብ እንደማይገዛና በጎን ሄዶ ይሄን ማለት ለምን እንዳስፈለገ ለሁላችንም አልገባም። ይህን እንዳለ ባለበት ሁኔታ ስለሆነ ይሄ የመጣው አንደኛ፣ የእሱም ምናልባት እሱም የጻፈው ነገር ይኖር ይሆናል። እሱ የእሱም ጥያቄ ይኖር ይሆናል። አንደኛ በጎን ይሄን እያደረገ ነው። እንደገና እዛ ሄዶ እሱ ያድርግ እኛ ምርጫ ቦርድ ከራሳቸውን ታየ ጥያቄ ከሌላ ካልምጭ አልገባም አላወቅንም ና

ይህን እያደረገ ስራ ለደረሱበት ነው። ጠቅላላ ጉባኤውን ከማሰናከል አቁሞ እንደ ባንድኛው አባል ለጠቅላላ ጉባኤው ተባባሪ ሆኖ ተሳታፊ ሆኖ ህጎ የፈቅድበት መንገድ የሚቀሳቀስ ሲገር ነው። የፓርቲው ሊቀመንበር አቶ ይልቃል ጌትነት በበኩላቸው ከፓርቲው መተዳደሪያ ደንብ ውጭ እየተሰራ እንደሆነ ነው የሚከሱት። ደርሳቸው ይፋ ያልተደረገ ጠቅላላ ጉባኤ መጠራቱንም አላውቅም ነው የሚሉት። የኦዲትና ምርመራ ኮሚሽን መጥራቱንም ሆነ

መታገዱን እኔ የፓርቲው በህጋዊነት የተመረጡት ሊቀመንበር ቸክ የምፈርመው ሊቀመንበር ደብዳቤዎችን የምጻጻፈው ሊቀመንበር ለአባላት ጥሪ ማስተላለፍ ያለብኝ ሊቀመንበር፣ አላቅም። ከአሁኑ ሰዓት ድረስ የት ቦታ እንደሚደረግና በምን ሰዓት እንደሚደረግ አላቅም። መታገዱንም ምርጫ ቦርድ ለፓርቲው ሲጽፍ፣ ህጋዊ ደብዳቤ የሚጽፈው ለፓርቲው ነው፣ የፓርቲው ሊቀመንበር ነው፣ መጀመሪያ ደብዳቤ ገቢ ሆኖ ማየት ያለበት የምርጫ ቦርድን ማገድም፣ የት ቦታ ጉባኤው እንደሚደረግም፣ ገንዘብ ከየት እንደመጣም፣ ይህም ሁሉ ነገር አላቅም።

አቶ ይልቃል እንደሚሉት የጠቅላላ ጉባኤ አባላትን እንዳይመጡ በስልክ እየነገሯቸው እንደሆነም የተነገረውን ያስተባብላሉ። አንድ ሰው ጤነኛ አእምሮ ያለው ማመዛዘን የሚችል ሰው

አንድ የፓርቲ አባል የሆነ ሰው እና የጉባኤ አባል ሆኖ ትልቅ ስልጣን ያለው ሰው ደንቡን ተከትሎ የሚደረግን ነገር እገሌ አትምጣ ካለው እገሌ ና አለው የሚለው የሰማያዊን የድርጅት ጥንካሬም እና የአባላቱንም ሆነ አሰራሩን መናቅ ና ራሳቸው በድብቅ ምክል ሊያደርጉት የነበረው ነገር ስላልተሳካላቸው ያንን ለመሸፋፈን የሚያደርጉት ነገር ነው እንጂ ማንም የፓርቲ አባል የሆነ ሰው ይልቃ ናለኝ ወይም አትምጣለኝ የሚል ሰው የምታገኝ አይመስለኝበት ተግባር ከአያሌ ወራት በፊት

በሰማያዊ ፓርቲ አመራር አካላት መካከል ልዩነት መፈጠሩ በይፋ ይነገር እንደነበረ አይዘነጋም። በተለይ በስነ ምግባር ኮሚቴው ና በፓርቲው ሊቀመንበር መካከል የከረረ አለመግባባት ተፈጥሮ እንደነበረ ና የኦዲትና ምርመራ ኮሚሽኑ ጉዳዩን ሲመረምር እንደቆየም ይታወቃል። ከአንድ ወር በፊትም የፓርቲው ብሔራዊ ምክር ቤት ተሰብስቦ አሁን ተደናቀፈ የተባለውን አስቸኳይ ጠቅላላ ጉባኤ እንዲጠራ ወስኖ ለተፈጠሩ ችግሮች መፍትሄ ይሰጣል ተብሎ ሲጠበቅ እንደነበረ አይዘነጋም ይሁንና

አሁን በፓርቲው ችግሮች አፈታት ረገድ ቢጋበዝም ባይጋበዝም የሕግ ድጋፍ ይኑረውም አይኑረውም የኢትዮጵያ ምርጫ ቦርድ እጁ የገባበት ይመስላል። ይህንን በሚቀጥለው ዘገባችን ለማየት እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።

አመሰግናለሁ። መለስካቸውን ለዘገባው። ወደ ተከታዩ ቅንብር ነው የምናልፈው። መስከረም 6 2009 ዓ ም ማክሰኞ ማምሻውን በቄለሞ ወለጋ ዞን ደንቢዶሎ ከተማ ውስጥ ከመንግሥት ኃይሎች በተተኮሰ ጥይት እንደተገደሉ ከተነገረው የአንዱ ወጣት ወላጅ እናት ልጃቸው አስክሬን ላይ እንደተደበደቡ መናገራቸው ይታወሳል። በመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት የሕዝብ ግንኙነት ዳይሬክተሩ አቶ መሐመድ ሰኢድ

ሆነ ተብለው የሚሰራጩ የተሳሳቱ የሰብአዊ መብቶች ጥሰቶች መረጃዎች እንዳሉ ጠቅሰው እንዲህ የሚባሉ ሴት በተጠቀሰው አድራሻ የሉም ሲሉ አስተባብለው ነበር። ሆኖም በፌዴራል ኮሚኒኬሽንስ ጉዳዮች ጽሕፈት ቤት የፌስቡክ ገጽ ላይ እንዲህ የሚባሉ ግለሰቦች የአካባቢ ነዋሪዎች አይደሉም በሚል

መስከረም 12 በአሜሪካ ድምፅ ላይ የተገለጸው መረጃ የተገለጸው በመረጃ ክፍተት መሆኑን አስፍሯል። ቱጁቤ ሆራ ያጠናቀረችው ዘገባ አለ ሲሆን፣ ግርማ ታቀርበዋለች።

በቄሌ ሞለጋ ዞን ደቢዶሎ ከተማ በወቅቱ በታጣቂዎች በተተኮሰ ጥይት ሕይወታቸው እንዳለፈ ከተነገረው ሁለት ወጣቶች ሀይሉ ኤፍሬም እና ኢብሳ ሩንዴ መካከል የ16 ዓመቱ ወጣት ሀይሉ ኤፍሬም እናት ወይዘሮ ታደሉ ተማም በወቅቱ ለአሜሪካ ድምፅ ሬዲዮ ልጃቸው ከሞተ በኋላ ያጋጠማቸውን ሁኔታ ሲናገሩ ይህን ብለው ነበር። ሬ ተሰረታ ይናንጀቴ

ሬሳው ላይ ቁጭ በያሉኝ፣ ትንሿ ሴት ልጄም ነበረች። እሷንም ሊደግሙብኝ ሲሉ ተንበርክኬ ታጣቂው እግር ስር ወደቅሁ። እዚያው የልጄ ሬሳ ላይ በወደቅኩበት ይደበድቡኝ ጀመር። ምን አደርጋለሁ

ን ልጄን አጣው። የመንግስት ኮሚኒኬሽን ጉዳዮች ህዝብ ግንኙነት ኃላፊ አቶ መሐመድ ሰኢድ በበኩላቸው መንግስት በዚህ ጉዳይ ላይ ማጣራት ሲያደርግ እንደነበር ገልጸው ሆን ተብለው የሚሰራጩ የሰብአዊ መብት ጥሰት መረጃዎች እንዳሉ በመጠቆም ይህን ብለው ነበር። ይሄ በፍጹም ውሸት ነው። እነዚህ ሰዎች እዛም አካባቢ የሌሉ የአካባቢ ሰዎች ያልሆኑ ሶስት ሰዎች ሞተም የተባለው ሴትዮዋም የአካባቢ ሰዎች ያልሆኑ መሆናቸውን ነው እኛ ለማየት የሞከር ነው

ይሄ እንዳለ ሆኖ ግን በተለይም በዚህ በማህበራዊ ሚዲያ እና ወደ ጽንፍ የወጡ ሚዲያዎች አካባቢ እንዲህ አይነት መረጃዎች የሚለቀቁት አንደኛ ሆን ተብለው ነው የህዝብን ስሜት ለመንካት ለአመፅ ለማነሳሳት እና የጸጥታ ኃይሉንም

ገጽታ ለማበላሸት ጭምር የሚደረጉ እንቅስቃሴዎች ያሉበት ሁኔታ ነው ያለው። የአፋን ኦሮሞ ዝግጅት ክፍል ባልደረቦች በአርብ እለት ዘገባቸው ወደ ደንቢዶሎ መልሰው ስልክ በመደወል ሰሞኑን ይካሄድ በነበረው የመምህራን ስልጠና ላይ በመጨረሻው የስልጠና ቀን በዚህ ጉዳይ ላይ በስፋት ተነስቶ ውይይት ተደርጎበት እንደነበር ዘግበዋል። በስልጠናው ላይ ተካፋይ የነበሩት አንድ መምህርም ስብሰባ ላይ ስለተነሳ ሁኔታ

አስረድተው ነበር። የደገል ገላ በአሜሪካ ድምፅ የአማርኛ ፕሮግራም በቀረበ ዘገባ ላይ የመንግስት ኮሚኒኬሽንስ ጽህፈት ቤት ቃል አቀባይ አቶ መሐመድ ሰኢድ በሰጡት ቃል አስተማሪዎችና የአካባቢው ነዋሪዎች በጣም አዝነዋል። ይህ መንግስት እንዴት እየዋሸን ያስተዳድረናል

ልታስተዳድሩን አትችሉም። ኦሮሞን መወከል አትችሉም። የዜጎቻችሁ ደም እየፈሰሰ እንዲህ መናገራችሁ እንደ አውሬ መቆጠር አሳዝኖናል ብለን ላቀረብነው ጥያቄ እኛም አዝነናል ከማለት ሌላ ምንም አላሉም። የዞኑ የኮሚኒኬሽን ኃላፊ አቶ ዘመነ ጥጋቡም በዚህ ጉዳይ ላይ ምላሽ እንዲሰጡ ተጠይቀው ነበር ዋይኒ ዱአቲ ሳቲፊ ኃይሉ

ማ ካላ የእብሳና የኃይሉ መሞት ለምን እንደተካደ ባይመለከተኝም፣ እንደ ግለሰብም እንደ ቢሮ ኃላፊም ከተማችን ውስጥ በተፈጠረው የጸጥታ ችግር በተባለው ቀን የሁለት ሰው ሕይወት ማለፉ የተረጋገጠ ነው። ሐሙስ ማታ በአሜሪካ ድምፅ የተላለፈው የመንግሥት አቋም ነው ብዬ አላምንም። ኃይሉ ኤፍሬምም፣ እብሳ ሩንዴም፣ ወይዘሮ ታደሉ ተማም

የከተማችን ነዋሪዎች ናቸው። የፌዴራል ኮሚኒኬሽን ጽህፈት ቤት ይህንን ጉዳይ በተመለከተ በፌስቡክ ገጹ ላይ ባሰፈረው ጽሁፍም ጉዳዩ በመንግስትና በአካባቢው ነዋሪዎች በኩል ለማጣራት ጥረት መደረጉን ጠቅሶ በቀጣይ በገለልተኛ ወገን እንደሚጣራና ወደፊት ለህዝብ እንደሚገለጽ አስፍሯል። ነገሩ ግን ከክልሉም ሆነ ከፌዴራል የጸጥታ

ኃይሎች ተልኮና ባህሪ የማይመነጭ መሆኑን እንዲሁም እንደ ተቋም የጸጥታ ኃይሉንና መንግስትን የማይወክል መሆኑን ገልጿል። ድርጊቱ በግለሰብ ደረጃ ተፈጽሞ ከሆነም ተጣርቶ የእርምት እርምጃ እንደሚወሰድ በጽሁፉ ላይ ሰፍሯል። በሌላ በኩልም በመስከረም 12 2009 በተላለፈው ዘገባ ላይ እንዲህ የሚባሉ ግለሰቦች የአካባቢ ነዋሪዎች አይደሉም በሚል የተገለጸው በመረጃ ክፍተት መሆኑም ተጠቅሷል።

ወደ ተከታዩ ዘገባ እናልፋለን።

የኤርትራ ባለሥልጣናት በኒውዮርክ የተባበሩት መንግሥታት ድርጅት ሰባ አንደኛ ጠቅላላ ጉባኤ ላይ ባሰሙት ንግግር ኤርትራውያን በተለይ ወጣቶች ከሀገራቸው እንዲሰደዱ የሚያበረታቱ የውጭ ፖሊሲዎች አሉ ሲሉ ኮንነዋል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ለጉባኤው ባሰሙት ንግግር ሀገራቸው በዓለም አቀፉ ማኅበረሰብ የተጣሉባት የገንዘብና የምጣኔ ሀብት ማዕቀቦች የሚያሳድሩትን ጫና ተቋቁማ ለሕዝቦቿ እድገት ትሠራለች ብለዋል።

ዩናይትድ ስቴትስ ከኤርትራ መሪዎች ጋር ለመወያየት ዝግጁ መሆኗን በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ለአሜሪካ ድምፅ ተናግረዋል። ኢትዮጵያ ለ30 ሺህ ኤርትራውያን ስደተኞች የስራ ዕድል ለመፍጠር ከአውሮፓ ሀገሮች ጋር ባለፈው ሳምንት ስምምነት ፈርማለች። ሄኖክ ሰማእግዜር ዝርዝሩን ይዟል። በዚህ ዓመቱ በተባበሩት መንግስት

በዚህ ዓመቱ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ስደተኞችና ፍልሰተኞች አብይ የውይይትና የዓለም አቀፍ ትብብር መርሆች አጀንዳ ሆነው ነው የሰነበቱት። በዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ መሪነት ኢትዮጵያን ጨምሮ በሌሎች ስድስት ሀገሮች የቀረበ ሰነድም በአባል ሀገራቱ ሰፊ ስምምነት ተደርሶበታል። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ

በርካታ ዜጎቻቸው እንደሚሰደዱና እንደሚፈልሱ ሳምንቱ ሙሉ ውይይት ሲደረግበት ስለቆየው ሀገራቸው ተለዋጭ አቋማቸውን አንጸባርቀዋል። ኤርትራ አሉ፣ ኦስማን ሳልህ። ኤርትራ የመሬት ወረራ፣ የዓለም አቀፍ ምጣኔ ሀብት ዕቀባዎችና የጠባጫሪ ፖሊሲዎች በተለያዩ አካላት እንደሚፈጸምባት ገልጸው ከምንም በላይ ዜጎቿ ከሀገር እንዲሰደዱ በውጭ ኃይሎች የፖሊሲ ጥረት ይደረጋል ብለዋል።

ሕዝባችን በተለይም ወጣቶቻችን ከአገር ነግደው እንዲወጡ በሕገ ወጥ አዘዋዋሪዎች እጅ ለስቃይና ለሞት እንዲዳረጉ የሚያደርጉ ፖሊሲዎች አሉ። የእነዚህ ፖሊሲዎች ውጤቶች ናቸው የኤርትራን ስም ለማጥለም እንደገና ጥቅም ላይ የሚውሉት። የስደተኞችና ፍልሰተኞች ድርጅቶች እንደመዘገቡት ከሆነ በዓለም በጦርነት ከምትታመሰው ሶሪያ

ኤርትራ፣ ሶማሊያ እና ሌሎች የአፍሪካና የመካከለኛው ምስራቅ ሀገሮች የሚፈልሱና የሚሰደዱ በርካታ ሰዎች እንዳሉ ያትታሉ። የኤርትራ መንግስት ወጣት ዜጎቹም በብሔራዊ ውትድርና የሚያሰማራው ፖሊሲው እንዲሁም በሀገር ውስጥ ለዜጎች የስራ ዕድል የሚፈጥሩ የምጣኔ ሀብት እንቅስቃሴዎችን ማበልጸግ ባለመቻሉና በሀገሪቱ የከፉ የመብትና የፖለቲካ ልዩነቶች ይዞታዎች

ዜጎች እንዲሰደዱ ምክንያት እንደሆኑ በመብት ድርጅቶችና በዩናይትድ ስቴትስ መንግስት በተደጋጋሚ ሲገለጽ ቆይቷል። በአፍሪካ ጉዳዮች የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ሊንዳ ቶማስ ግሪንፊልድን በኤርትራውያን ስደት ላይ የሚሰጡንን አስተያየት ጠይቂያቸዋለሁ። በየወሩ አምስት ሺህ ኤርትራውያን ምርጫቸውን በእግሮቻቸው እያሳዩ ነው

ምርጫቸውም ይህችን ሀገር መልቀቅ ነው። ለዚህም ምክንያቱ በሀገራቸው ውስጥ ያሉ ሁኔታዎችን ሽሽት ነው። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ ግን የተለየ አመለካከት አላቸው። ኤርትራውያን ከሀገራቸው እንዲሰደዱ የሚያበረታቱ የውጭ ፖሊሲዎች አሉ የሚል ኖሌስን አውቶሪቲ ፕሬዚደንት ኦባማ

እንደ ፕሬዚደንት ኦባማ ያሉ ከፍተኛ ባለሥልጣናት ናቸው። ስለ ኤርትራ እጠቅሳለሁ። ኤርትራን ጨምሮ አንዳንድ ከፍተኛ የመብት ረጋጮች ላይ ዕቅባችንን እናደርጋለን። ጨምረውም ሲናገሩ ሴቶችና ሕፃናት ከእነዚህ ጨቋኞች እንዲያመልጡ ከሚረዱ ቡድኖች ጋር በትብብር እየሠራን ነው አሉ። የዚህ ዓላማ ኤርትራን ለማንበርከክና

በአገሪቱም የአስተዳደር ለውጥ ለማምጣት ነው። የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ሊንዳ ቶማስ ግሪንፊልድ የኤርትራ ባለሥልጣናት ለውይይትና አብሮ ለመስራት ዝግጁ ከሆኑ በጽሕፈት ቤታቸው ተቀብለው ሊያነጋግሯቸው፣ አልፎም አስመራ በሚገኘው ኤምባሲም ቀጥተኛ ዲፕሎማሲ ለማድረግ በሩ ክፍት መሆኑን ገልጸዋል። ሆኖም የሁለቱ ሀገሮች መንግስታት በኒውዮርክ ቀጥተኛ ውይይት አለማድረጋቸውን ገልጸዋል።

Uh, in terms of our relations with Eritrea, we do not have a development program in Eritrea. ከኤርትራ ጋር ያለንን ግንኙነት በተመለከተ እዚያ ሀገር ኤምባሲ አለ። ብዙ የህዝባዊ ዲፕሎማሲ ስራም አለን። ነገር ግን ምንም አይነት የልማት ወይም የሌላ እርዳታ ፕሮግራም የለንም።

ስደተኞችን ተቀብለው ለሚያስተናግዱ ሀገሮች ቀጥተኛ የገንዘብ እርዳታ ለማድረግና የተባበሩት መንግስታት ድርጅትን ጨምሮ ሌሎችም ተቋማት ስደተኞችና ፍልሰተኞችን የሚያግዙና ዘለቅታ ያለው የምጣኔ ሀብት ጠቀሜታ የሚያገኙበት አሰራር በኒውዮርክ

ይፋ ሆኗል። በአውሮፓ ኢንቨስትመንት ባንክ ፕሬዚዳንትና በኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይፋ በሆነ ስምምነት ወደ አውሮፓና ሌሎች አፍሪካ ሀገሮች እንዲሁም በሀገር ውስጥ በስደት የሚገኙ የውጭ ሀገር ዜጎችና ኢትዮጵያውያንም ጭምር የሥራ ፈቃድ አግኝተው በኢንዱስትሪ ልማት እንደሚሰማሩ ይዘረዝራል። ከእነዚህም ሰላሳ ሺህ ለሚሆኑ ኤርትራውያን የሥራ ዕድል በኢትዮጵያ ውስጥ መፍጠርን ያካትታል።

አስመራ በዚህ ጉዳይ ላይ ያላትን አቋም በሚኒስትሩ ንግግር በዝርዝር ባታስረዳም ከተለያዩ አካላት የሚደርስባትን ጫና ተቋቁማ ሕዝባዊ ልማትና ራስን የቻለ ትብብር የሚያምን ስርዓት እየገነባች መሆኑን አቶ ኦስማን ሳልህ አብራርተዋል።

ኤርትራ በአፍሪቃ ቀንድና በቀይ ባህር አካባቢ ካሉ ጎረቤቶቿ ጋር ገንቢ ሚና በመያዝ ለሰላም ለመረጋጋትና ለብልጽግና መስራት ትፈልጋለች። ዓለም ጦርነት ከሚያስከትለው ሥቃ የተላቃ የሰው ልጅ ክብር እንዲሰፍን ኤርትራ በአገሮች መካከል የወዳጅነትና የመደጋገፍ መንፈስ እንዲሰፍን ትፈልጋለች።

ኤርትራ ከአፍሪካ ቀንድ የዜሮ ድምር የውጭ ግንኙነት ፖሊሲዎችና ግጭቶች ወጥታ የምጣኔ ሀብት እድገትና ትብብር ላይ በዜጎቿ ስራ ብቃትና ክህሎት እንደዚሁም በተፈጥሮ ሀብቶቿ የእድገት መስመሯን እየቀየሰች ያለች ሀገር ናት ሲሉ አቶ ኦስማን ሳለህ ገልጸዋል። ኤርትራ በምትከተለው ዝግ የምጣኔ ሀብትና ፖለቲካ ግንኙነቶች የተነሳ በአፍሪካ ለግንኙነት በራቸውን በመዝጋት ከሚታወቁ ሀገሮች ቀዳሚዋ ስትሆን

በሰብአዊ መብት ይዞታዋና የመናገር ነጻነት ላይ በምትወስዳቸው እርምጃዎች የተነሳ ብርቱ ወቀሳዎች የሚሰነዘሩባት አገር ናት። የተባበሩት መንግስታት የእርስ በርስ መገማገሚያ መድረክ የኤርትራ ባለስልጣናት በዜጎቻቸው ላይ ኢሰብአዊ አያያዝ ይፈጽማሉ ሲል እንደ ከሰሳቸው ይታወሳል። አስመራ በጥብቅ እያስተባበለች ውሳኔው ፖለቲካዊ ምክንያት ያለው መሆኑን ደጋግማ ትገልጻለች። በመንግስታቱ ድርጅት የተጣሉባት ማዕቀቦችም እንዲነሱ በዓለም መድረክ ስትጠይቅ

ቆይታለች። ክቡራትና ክቡራን አድማጮች፣ ዝግጅታችን በዚህ ዘገባ መጀመሪያ ላይ ለተፈጠረው የድምፅ መቋረጥ ይቅርታን ጠይቃለን። በኮምፒውተር ችግር ምክንያት የተፈጠረ መዘግየት ነበረ። አሁን ከምሽቱ ሦስት ሰዓት ከአርባ

ደቂቃ ከ39 ደቂቃ የሆነ ነው። ዋሽንግተን ዲሲ ላይ በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት የምትከታተሉት የሰኞ ምሽት ዝግጅታችን ነው። ሰለሞን፣ በርካታ ያሉ ቅንብሮች ናቸው ያሉን ሰዓታችን እንደ በቃ ብዙዎቹ እናስተናግዳለን። ወደ ኋላ ላይ ቀደም ብለን ያስተዋወቅ ነው የደመራ በዓል አከባበር በዋሽንግተን ዲሲ አካባቢ ያለው እናቀርባለን። አሁን ግን በየሳምንቱ በዚህ ሰዓት ወደሚቀርበው ስፖርት ዝግጅት ነው የምናልፈው። አዘጋጅና አቅራቢ ሰለሞን ክፍሌ

ኢትዮጵያዊው የሪዮ ኦሎምፒክ ጀግና ፈይሳ ሌሊሳ አሁንም ከዓለም አቀፉ መገናኛ ብዙሃን ትኩረት አልጠፋም። እውነት ወይ ሞት እያለ ነው። ባለፈው ናይሌ እና ገዛኝ ና አበባ መኮንን ነቶለሳ ቁቱ ሌሎችም አሉ። ስለ ውጤት ነው ሲነጋገሩ የነበረው። አሁን በዚህ ሰዓት እኛ ስለ ሜዳሊያ አይደለም የምናስበው። በበርሊኑ ማራቶን በወንዶቹም በሴቶቹም የኢትዮጵያ አትሌቶች ድል ተቀዳጅተዋል።

ቀነኒሳ በቀለ የወንዶቹን፣ በአበሩ ከበደ የተመራው የሴቶቹ ቡድን ደግሞ ከአንደኛ እስከ ሦስተኛ ያለውን ስፍራ ወስዷል። እንደምን አመሻችሁልኝ የተከበራችሁ አድማጮቼ፣ የእግር ኳስ ስፖርት ዜና ይዘናል፣ አብራችሁን ቆዩ። አትሌት ፈይሳ ሌሊሳ በሪዮ ኦሊምፒክ የብር ሜዳሊያ ካገኘና በአሁኑ ወቅት በኢትዮጵያ ይካሄዳል ያለውን የሰብአዊ መብቶች ጥሰት በመቃወም በውጭ ለመቅረት ከወሰነ ወዲህ

የዓለም አቀፍ መገናኛ ብዙሃንን ትኩረት እንደሳበ ነው። ባለፈው ሳምንት ከባልደረባችን ሄኖክ ሰማግዜር ጋር በተወያየበት ወቅት ኢትዮጵያ በዘንድሮ ኦሊምፒክ ያስመዘገበችው አጠቃላይ ውጤት ደካማ መሆኑን አስመልክተው ታዋቂ የኢትዮጵያ አትሌቶች ያቀረቡትን ትችት እንዴት ታየዋለህ ተብሎ ተጠይቆ ነበር። ፈይሳ በሰጠው አጠር ያለምላሽ እንዲህ ነበር ያለው። እና ኃይሌ እና ገዛኝ እና አበባ መኮን፣ እነ ቶለሳ ቆቱ፣ ሌሎችም አሉ ስለ ውጤት ነው ሲነጋገሩ የነበረው።

አሁን በዚህ ሰዓት እኛ ስለ ሜዳሊያ አይደለም የምናስቡ፣ ስለ አገራችን ስለ ህዝባችን ለምን አይሰማንም? እነሱ ተሸልሞ ከውጭ ሜዳሊያ አምጥቶ ባንዲራ ይዞ ሲመጡ ህዝቡ ከቦሌ እስከ ስቴዲየም ከእነሱ ጋር እየሮጠ ነው ድጋፍ ለእነሱ ሲያደርግ የነበረው። ያ ህዝብ ዛሬ እየሞተ እየተገደለ እየታሰረ ለምንድን ነው ወይ? ስለ ሜዳሊያ ለምን ያስባለሁ? ስለ ህዝብ እንዴት አስቡ ሰዎች፣ መንግስትና ህዝብ ማገናኘት የሚችሉ ሰዎች ናቸው

መናገር ይችላሉ። ዓለም ላይ የታወቁ ሰዎች ናቸው። ምንም አይሆኑም ለም ስለ ሜዳ ላይ እንዴት ይታሰባት። ዛሬ ወደ ትላንቱ የበርሊን ቢኤም ደብልዩ ማራቶን ሩጫ ውድድር ዜና ስናልፍ በሁለቱም ጾታዎች ያሸንፉት የኢትዮጵያ አትሌቶች መሆናቸውን እናገኛለን። የወንዶቹን ያሸንፈው ቀነኒሳ በቀለ ሲሆን ጊዜው ድንቅ ነው፣ 2 ሰዓት 3 ደቂቃ 3 ሴኮንድ። ጊዜው ለኢትዮጵያ አዲስ ክብረ ወሰን ሲሆን በታሪክ ደግሞ ሁለተኛው ፈጣን ጊዜ ነው።

በዚህም የኃይሌ ገብረስላሴን ሁለት ሰዓት 3 ደቂቃ ከ59 ሴኮንድ ሬኮርድ ሰብሯል። በትላንቱ የበርሊን ማራቶን ላይ ቀነኒሳና ኬንያዊ ዊልሰን ኪፕሳንግ ያሳዩት ከባድ ፉክክር እጅግ ማራኪ ሆኖ ተመዝግቧል። በነገራችን ላይ ቀነኒሳም ትላንት በበርሊን ማራቶን ከመሮጡ አስቀድሞ ካኔዲያን ራኒንግ ለተባለ ድረገጽ በሰጠው ቃል እንዲህ ብሏል

ማንም ሰው የመቃወም መብት አለው። እንዴት መቃወም እንዳለብህ መምረጥ ትችላለህ። ፖለቲካ ውስጥ ገብተህ መቃወም ከፈለግህና ስለ መንግሥት የምታወራ ከሆነ ሀገር ውስጥ ብዙ መንገድ አለ። ሀገር ውስጥ የመቃወም መብት አለህ። እኔ ነገሩን የማየው በዚህ መልክ ነው ብሏል ባጭሩ

በሴቶቹ እንዳልኩት ባበሩ ከበደ የተመራው የኢትዮጵያ ቡድን ነው ከአንደኛ እስከ ሶስተኛ ተከታትሎ በመግባት ያሸነፈው። የአበሩ ጊዜ 2245። አበሩ በበርሊን ማራቶን ስታሸንፍ ትላንት ለሶስተኛ ጊዜ መሆኑ ነው። ሁለተኛ ብርሃኔ ዲባባ፣ ሶስተኛ ሩቲ አጋ ሆነዋል። በበርሊኑ 43ኛ ማራቶን ከ122 ሀገሮች የተውጣጡ 41283 ሯጮች ተሳትፈዋል።

ድል የተቀዳጁትን የኢትዮጵያ አትሌቶች እንኳን ደስ አላችሁ እንላለን። ይህን በዚሁ ላውቅ፣ ለሀገር ውስጥና የውጭ ሀገር እግር ኳስ ስፖርት ዜናዎች ወደ አዲስ አበባው ዘጋቢ ገዛ ሕንፃውን መስቀል ልውሰዳቸው። እንኳን አደረሰ ገዛሀኝ መቀጠል ትችላለህ። አመሰግናለሁ ሰለሞን። በኡጋንዳ አዘጋጅነት ለአስር ተከታታይ ቀናት ሲካሄድ የሰነበተው

የመጀመሪያው የምስራቅና መካከለኛ አፍሪካ የሴቶች ሴካፋ እግር ኳስ ሻምፒዮና በታንዛኒያ ሴቶች ብሔራዊ ቡድን አሸናፊነት ተጠናቋል። የክሊማንጃሮ ንግስቶች በሚለው ሙገሳ ስም የሚታወቀው የታንዛኒያ ሴቶች ብሔራዊ ቡድን ሻምፒዮን የሆነው በፍጻሜው ጨዋታ የኬንያ አቻቸውን ሁለት ለአንድ በመርታት ነው። የታንዛኒያ ሴቶች ቡድን በምድብ ማጣሪያው ከኢትዮጵያ ቡድን ጋር ያለ ግብ አቻ ከመለያየቱ በስተቀር ሁሉንም ጨዋታዎቹን በማሸነፍ

ቻምፒዮንነት ክብሩን ለመቀዳጀት መብቃቱን አስመስክሯል። በደረጃ በተደረገው ጨዋታ የኢትዮጵያ ሴቶች ብሔራዊ ቡድን ያስተናጋጇን የኡጋንዳቸውን በጨዋታ ብልጫ ጭምር አራት ለሁለት አሸንፎ የሶስተኝነት ደረጃ ይዞ ተመልሷል። ሀሳኒ ነሳላ ከኡጋንዳ በስድስት ጎል ኮከብ ጎል አግቢ፣ የሉሲዎቹ ሎዛ አበራ ደግሞ አምስት ጎል አግኝታለች። የቡድኑ አምበል ብርቱካን ገብረ ክርስቶስ የውድድሩ ኮከብ ተጫዋች የሆና ተመርጣለች። ወደ አውሮፓ ውስጥ

ሊግ ውድድሮች ስንሸጋገር ደግሞ ከጊዜ አንጻር የእንግሊዝና የስፔን የሳምንቱን ውጤቶቹን በአጭሩ እመለከታለሁ። የእንግሊዝ ፕሪሚየር ሊግ ስድስተኛ ሳምንት ጨዋታዎች የጎል ምርት በዝቆች ተሰፍሮ የተመዘገበበት ሆኖ አሳልፏል። በዘጠኝ ጨዋታ ሀያ ዘጠኝ ጎል ተመዝግቧል። የአርሴናል እና የቼልሲ በአንድ በኩል፣ በሌላ በኩል ደግሞ የማንቸስተር ዩናይትድ እና

የሌስተር ሲቲ ጨዋታ ከፍተኛ ትኩረት ያገኙ ነበር አርሴናል በሜዳው ቼልሲን እንዳልነበር አድርጎ ነው ሶስት ለባዶ ባሸነፈበት ጨዋታ ሳንቼዝ ዋልኮትና ኦዚል አከታትለው በማግባት ቼልሲን አስደንግጠውታል ባለፉት ተከታታይ ሽንፈቶቹ ደጋፊዎቹን ያስደነገጠው ማንቸስተር ዩናይትድ የአምናውን ሻምፒዮን ሌስተር ሲቲን ጎል አዝንቦበት አራት ለአንድ አሸንፎታል በፍጹም የበላይነት የተጠናቀቀው ጨዋታ ደግሞ ሊቨርፑል ሀል ሲቲን አምስት ለባዶ ያሸነፈበት ጨዋታ ነው

ወደ ጨዋታችን ተካሂደዋል። ማንቸስተር ሲቲ በአስራ ስምንት ነጥብ የደረጃ ሰንጠረዡን መርቷል። ቶተንሃም በአስራ አራት በሁለተኝነት ሲከተል አርሴናል፣ ኤቨርተን፣ ሊቨርፑል እነዚህ ሶስቱ በእኩል አስራ ሶስት ነጥብ በጎል ተበላልጠው ሶስተኛ አራተኛና አምስተኛ ናቸው። ይኸው ነው በእኔ በኩል ያለው ሰለሞን አመሰግናለሁ። አመሰግናለሁ። ገዛ መስቀል ነበር ከአዲስ አበባ። በመጨረሻ አድማጮች ዜና እረፍት በፕሮፌሽናል ቤዝቦል

ታዳጊው ወጣት የኩባው ማያሚ ማርትንስ ኮከብ ተጫዋች ሆዜ ፈርናንዴዝ በ24 ዓመት ዕድሜው ትላንት ጠዋት በጀልባ አደጋ ሕይወቱ አልፏል። ማያሚ ፍሎሪዳ አቅራቢያኑ ከሌሎች ሁለት ጓደኞቹ ጋር ሲቀዝፉ አደጋው ደርሶባቸው ያለቁት ፈጣን ጀልባቸው ከአለት ጋር ተጋጅቶ ነው ተብሏል። ወጣቶቹ የሞቱት አደጋው በደረሰበት ወቅት ሕገወጥ አደንዛዥ እጽ ወይም አልኮሆል አልተገኘም። ምርመራ ግን ይደረጋል ተብሏል። በአደጋው ምክንያት ማርልንስ

ከአትላንታ ጋር የፊታችን እሁድ ማድረግ የነበረበትን ግጥሚያ ወዲያውኑ መሰረዙን አስታውቋል። በአጠቃላይ በዋነኛው የሊግ ውድድር ላይ የሐዘን ስሜት አሳድሯል። ወጣቱ ፈርናንዴዝ እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም ከኪውባ በስደተኝነት ከመጣ ጀምሮ በማያሚና ከዚያም አልፎ ከፍተኛ እውቅና አግኝቷል። ሦስት ጊዜ በድብቅ ወደ ዩናይትድ ስቴትስ ለመግባት ሞክሮ ሳይሳካለት የቀረው ኪውባዊ ወጣት በመጨረሻ ተይዞ በግድ

ወደ ሀገሩ እንዲመለስ ተደርጓል። የ15 ዓመት ልጅ እያለ በአራተኛው ሙከራው ከእናቱ ጋር ሜክሲኮ ለመድረስ ቻሉ። እንዲያውም በአስቸጋሪ ጉዞአቸው ወቅት እናቱን ባህር ውስጥ ከመስጠም አድኗል። ኋላም ተሳክቶላቸው ከፈርናንዴዝ አባት ጋር ታምፓ ፍሎሪዳ ተቀላቀሉ። በኮከቡ የማርሌንስ ጎልፍ ተጫዋች ከዚህ ዓለም በሞት መለየት ለስፖርቱ ቤተሰብ ጽናቱን ይስጥ።

በዙናብቃ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሬነን፣ ሰላም፣ ደህና ቆዩ። ሰሎሞን እና ገዛኸኝን ለስፖርት ዘገባዎቹ እናመሰግናለን። አሁን ወደ ተከታዩ ዘገባ እናልፋለን። አርባ አምስተኛው የዩናይትድ ስቴትስ ፕሬዚደንት ለመሆን እየተፎካከሩ ያሉት የሪፐብሊካን ፓርቲው እጩ ዶናልድ ትራምፕ እና የዲሞክራቲክ ፓርቲው እጩ ሂለሪ ክሊንተን በአንድ መድረክ ላይ ፊት ለፊት ተገናኝተው

ለመጀመሪያ ጊዜ ሊሞሻለቁ ነው ሰዎች እያሉ ያሉት። ጥቂት ሰዓቶች ቀርተዋል። ስድስት ሰዓት ያህል ጊዜ ነው የቀረው። ጅም አለን ያጠናቀረው ዘገባ አለ። አዲሱ አበበ ተከታዩን ይዞ ቀርቧል። የዛሬው የመጀመሪያው ክርክር ከሂለሪ ክሊንተን ጋር የነበራቸውን ሰፊ ልዩነት ላጠበቡት ለዶናልድ ትራምፕ ትልቅ ትርጉም ይኖረዋል። ኤንድ ዊ ዊል ሜክ አሜሪካ ግሬት አጌን

አሜሪካን እንደገና ጠንካራ እናደርጋታለን። አሜሪካን እንደገና ታላቅ እናደርጋታለን። አመሰግናለሁ። እግዚአብሔር ይባርካችሁ። ሂለሪ በዛሬው የመጀመሪያ ክርክር ትኩረት የሚያደርጉት ሁሉን አካታች የሆነ ኢኮኖሚ እንደሚገነቡ ለመራጮቻቸው ማረጋገጥ ነው።

ሁላችንም ዋጋ አለን። በዓለማችን ታላቁ አገር በዩናይትድ ስቴትስ ውስጥ ሰው ሁሉ እኩል መፈጠሩን እናምናለን። የዛሬው ክርክር አቅጣጫ ለዋጭ ወይም አስለዋጭ ሊሆንም እንደሚችል የጆርጅ ታውኑ ፕሮፌሰር ማቲው ዳሌክ ይናገራሉ። በአሁኑ ወቅት ምርጫው ብዙዎች ከገመቱት በተለየ ሁኔታ የተቀራረበ ነው። በመሆኑም

ውጤቱ ለሁለቱም ተወዳዳሪዎች ትልቅ ትርጉም ይኖረዋል። በአሜሪካ ፕሬዚዳንታዊ ምርጫ የቴሌቪዥን ክርክር የተጀመረው እንደ አውሮፓ አቆጣጠር በ1960 ዓ.ም ነው። በፕሬዚዳንት ሪቻርድ ኒክሰን እና በጆን ኬኔዲ የውድድር ዘመን የጆርጅ ሜሰን ዩኒቨርሲቲው ጄሬሚ ማየር እንደሚሉት ታዲያ ከዚያን ጊዜ ጀምሮ ክርክሮቹ በፕሬዚዳንታዊ ምርጫዎች ላይ የማይናቅ አንደምታ አሳድረዋል።

በማንኛውም ማለት ልዩ ሁኔታ በሌለባቸው ዓመታት ከፓርቲዎቹ ኮንቬንሽኖች ማለትም ጉባኤዎች በኋላ ክርክሮቹ ብቸኛ የውድድሩን አቅጣጫና አካሄድ ለዋጮች ናቸው። በዚህም ጊዜ ነው ብዙ ተመልካቾች የቴሌቪዥኑን ክርክሮች የሚከታተሉት። ሁለቱም ትራምፕም ሆኑ ክሊንተን በዚህ ዓመት ፓርቲዎቻቸውን ተወክለው ባካሄዷቸው የመጀመሪያው ክርክራቸው አጥጋቢ ውጤት አስመዝግበዋል ይሁንና

የትራምፕ ድንገተኛና የማይጠበቅ ባህሪ ለክሊንተን ፈተና እንደሚሆንባቸው የጆርጅ ታውኑ ስቴፈን ዌይን ተናግረዋል። እንግዲህ የዶናልድ ትራምፕ ልዩነት ምንድን ነው? የሂለሪ ክሊንተንን ያህል ጨዋነት የላቸውም። እናም መንገድ ካገኙ

የውስጥ ገመናን ከማጋለጥ ወደ ኋላ አይሉም። ሁለቱም ተወዳዳሪዎች በመራጮች ዘንድ ጥሩ የግምገማ ነጥብ ወይም ጥሩ ማርክ አላገኙም። እናም ክርክሮቹ መልካም አጋጣሚም አደጋም ይኖራቸዋል ማለት ነው ያሉት ደግሞ የጆርጅ ሜሰኑ ጀሬሚ ሜየር ናቸው። ክርክር ሲባል አንድ ተወዳዳሪ ከሌላው ጊዜ ለየት ያለ ስሜት እንዲፈጥር ወይም አሉታዊ ስሜትን

ሊያስወግድ የሚችልበትን ሁለተኛ ዕድል የሚሰጥ ማለት ነው። የዛሬው ክርክር ከሦስቱ አንዱ ሲሆን አንዱ እጩ ምክትል ፕሬዚዳንቶቹ ፊት ለፊት የሚቀርቡበት እንደሆነም ታውቋል።

አድማጮች በመግቢያው ወደ አስተዋወቅ ነው አንድ ዝግጅት ነው የምንሸጋገረው፣ የመስቀል ደመራ በዓል አከባበር በዋሽንግተን ዲሲ አካባቢ። እሺ፣ እግዚአብሔር ይስጥልኝ እድሉ ስለ ተሰጠኝ አመሰግናለሁ። በዓሉ በዚህ በዋሽንግተን ዲሲ ሀገረ ስብከት ዲሲ፣ እና በሜሪላንድ ቨርጂኒያ ማለት ነው እንግዲህ በዚህ በቅርቡ ያሉ አስራ አምስት አጥቢያ አብያተ ክርስቲያናት

ሁልጊዜ ለጥምቀትም እንደምናደርገው በደብረ ምሕረት ቅዱስ ሚካኤል ካቴድራል ቅጥር ግቢ ውስጥ ዛሬ እንግዲህ ያው ከሰዓት በኋላ በፋይፍ ፒኤም በዓሉን በአንድነት ሆነን አስራ አምስት አጥቢያ ቤተክርስቲያናት በአንድነት ሆነን የምናከብረው በዚህ በዚህ መልክ ነው የሚከ የመስከል የመስቀል በዓል ታላቅ በዓል ነው። ይልቁንም ቅርብ ዓመታት ወዲህ ደግሞ በዩኔስኮ ከተመዘገበ ወዲህ የበለጠ ታዋቂነቱ ጎልቷል።

ስለዚህም እኛ በዛው መልክ ነው የምናከብረው። አቡነ ፋኑኤል የዋሽንግተን ዲሲ እና የዋሽንግተንና የካሊፎርኒያ አጉረ ስብከት ሊቀ ጳጳስ አቡነ ፋኑኤልን ነበር የሰማችሁት። በዚህ በ

መድኃኔዓለም በሚካኤል እና በገብርኤል አብያተ ክርስቲያናት የሚከበሩትን ተከታትለናል። ታዲያ ሰሞኑን ቀደም ብሎ በመግቢያው እንደተገለጸው ከኢትዮጵያ ሁኔታ ጋር በተያያዘም የአከባበሩ መንፈስ መለወጡን ነው የሚናገሩት። በእርግጥ ትንሽ የዘንድሮውን ለየት የሚያደርገው በሀገራችን ኢትዮጵያ በተፈጠረው ችግር ምክንያት እርግጥ ሁላችንም በጸሎትና በሀዘን ላይ ነው ያለነው፣ በሱባኤ በምህላ ላይ ነው ያለነው

እና በዓሉን በእርግጥ ይሄ የሀዘኑ ጉዳይ ተጽዕኖ ይፈጥርበታል። ዋናው ነገር እግዚአብሔር አምላክ መስቀል ሰላም ነውና፣ መስቀል አስታራቂ ነውና መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከእግዚአብሔር አብ ጋራ የታረቅንበት ያስታረቀን በመስቀል ነውና አሁንም በሀገራችን እርቀ ሰላም ወርዶ

ህዝቡ የሚጠይቀውንም ጥያቄ መንግስት በአክብሮት ተቀብሎ የውይይት መድረክ ተከፍቶ በሰላም በውይይት ችግሮች እንዲፈቱ እንፈልጋለን፣ እንመኛለንም እና በዚሁ አጋጣሚ ደግሞ በተፈጠሩ ችግር ምክንያት የብዙ ወገኖቻችን ህይወት አልፏል። ስለ እነሱም እናዝናለን፣ እነሱንም በጸሎታችን እናስባለን። ለቤተሰቦቻችን ሁሉ እግዚአብሔር መጽናናትን እንዲሰጥልንም

እንመኛለን፣ እንጸልያለን። እንግዲህ በዚህ መልኩ ሀገራችንን እያሰብን ሰላሟን እያሰብን ህብረቷን እያሰብን አንድነቷን እያሰብ የምናከብረው በዓል ነው ማለት ነው። ዘንድሮ አቡነ ፋኑኤል የዋሽንግተን ካሊፎርኒያን የዋሽንግተንና የካሊፎርኒያ አጉረ ስብከት ሊቀ ጳጳስ ቅዱስ አቡነ ፋኑኤልን የሰማችሁት አድማጮች፣ ሌሎች አብያተ ክርስቲያናትስ እንዴት ያከብራሉ? በተመሳሳይ ጠይቀናል። የቅዱስ ካቴድራል ገብርኤል ቤተ ክርስቲያን

በዓሉን የምናከብረው ልክ ሁለ እንደምናከብረው ከፋይፍ ፒኤም ጀምሮ ነው። በዚህ ሀገር አቆጣጠር ሰዓት በኋላ ብዙ ጊዜ መስቀል እንደሚታወቀው ዋናው በዓሉ የደመራ በዓል ነው። በሀገራችንም በኢትዮጵያ በመስቀል አደባባይ በሚባለው እንደሚከበረው ማለት ነው። ስለዚህ እኛ በዚያ መንፈስ ነው የምናከብረው። እኛ በዚህ አካባቢ እንግዲህ ብዙ ጊዜ ስናከብር ቆይተናል። በየአመቱም እናከብራለን።

በዚያው በተለመደው በተመሳሳይ ሁኔታ ነው የምናከብረው። በመጀመሪያ ደረጃ በስደተኛው ቅዱስ ሲኖዶስ ውስጥ የሚገኝ ትልቁ ቤተ ክርስቲያን በዚህ በዲሲ ይኸው የእኛ ቤተ ክርስቲያን ነው ብቸኛ ነው እና እንግዲህ ገለልተኞችም ለብቻ ያከብራሉ። እኛም ደግሞ የመሰሉንን ይዘን ባልቲሞር ኢየሱስን፣ አማኑኤል፣ ኪዳነ ምሕረት ሲልቨር ስፕሪንግ፣ እንደዚሁም ደግሞ የወራያል ቤተ ክርስቲያን አንድ አራት አብያተ ክርስቲያናት ሆነን ነው የምናከብረው።

የቅዱስ ካቴድራል ገብርኤል ቤተ ክርስቲያን መርጌታ ተስፋዬ ነጋን ነበር የሰማችሁት። አድማጮች ታዲያ ቀደም ብለን እንደ ጠቀው ነው በሌሎችም ቤተ ክርስቲያኖች እንደ ተገለጸው ሁሉ የኢትዮጵያ የወቅቱ ሁኔታ ያሳስበናል ነው የሚሉት መርጌታ ተስፋዬ ነጋ። በእርግጥ እንግዲህ የመስቀል በዓል ብዙ ጊዜ ከቤተ ክርስቲያን በሀገራችን እንደሚከበረው ከቤተ ክርስቲያን ራቅ ባለ በአደባባይ ነው የምናከብረው

እኛ ግን ብዙ ጊዜ በዓሉን የምናከብረው ከዚሁ ከቤተ ክርስቲያን ፊት ለፊት ያለች የሆነች አደባባይ እዚያ ሰርክል የሆነች የመንግስት ቦታ እሷንን ፈቃድ ጠይቀን በዚያ መንገድ ከዚያ ደመራውን እናከብራለን እና እንግዲህ የመስቀል በዓል በዚህ ዓመት በእርግጥ እንደ ብዙ ተደጋግሞ እንደሚነገረው ደመቅ ያለ የብዙ ጊዜ የወረብ የዚህ

አይነት ነገር በብዛት ላይኖር ይችላል። አንደኛ ራሱ የጸሎቱ ባህሪ ብዙ ጊዜ ያው ከቤተ ክርስቲያንም ስርዓት አንጻር ስንመለከት አብዛኛውን ጸሎት ነው ያሬዳዊ ዜማ፣ ማህሌት የመሳሰሉ ነገሮች ናቸው። ምናልባት እንግዲህ ቀነስ ባለ ሁኔታ የምናደርገው ያኔ ወጣቶቹን ብዙ ጊዜ ሆያ ሆየውን ምኑን እንቀንሳለን እና በለሆሳስ ወይንም በጸጥታ ነው የምናከብረው በዓሉን ለማክበር ያህል በቤተ ክርስቲያንም ሁኔታ

በዓልን በመከራም በችግር ልም ላይ እያሉ ማክበር ይቻላል እና በዚያ መልክ ነው ብዙ ደስ ብሎን አይደለም የምናከብረው። ግን ደግሞ የደመራ በዓል መስቀሉ ራሱ ተቀብሮ የኖረና የተገኘበት ቀን ስለሆነ በኢየሩሳሌም ያው በሊን አማካይነት መስቀሉ ከእንትን ከተቀበረበት ወጥቶ ትልቅ የደስታ በዓል ነው እና ስለዚህ መስቀሉ የተገኘበት ስለሆነ ያንን በዓል በምናከብርበት ጊዜ

የበዓሉን መሰረታዊን ሁኔታ ሳንዘነጋ እንደገና ደግሞ በዚህ በሀገራችን አሁን በወቅቱ ያለውን ሁኔታ ሳንዘነጋ በችግር ላይ እያለንም ቢሆንም አንደኛ ራሱ በስደት ላይ እያለን ስደተኞች ነንና ምንጊዜም ስደተኛ ችግረኛ ነው። በስደትም ላይ እያለን በዓሉን የምናከብር መሆናችንና በተለይ ደግሞ በአሁኑ ወቅት በሀገራችን ከሚደርሰው ችግር ያንንም እያሰብነ ጸሎት ነው ወደ ጸሎት ነው አድልተን የምናከብረው እና ባለባበሳችንም በአከባበራችንም

ቀነስ ያለ ነው። ለምሳሌ መስቀል እንደሚታወቀው ብዙ ጊዜ ነጭ መልበስ ይበዛን ግን ያው ነጭም ብዙ ጊዜ እንዳይለበስ እንዲያው የተፈለገው ዝም ብሎ ኖርማል የሆነ ልብስ ለብሰው የሚመና እንዲመጡ በዚህ መልክ ነው እንግዲህ አስተዋውቀን የምናከብረው። ሶስተኛዪቱ ቤተ ክርስቲያን የዋሽንግተኗ ቅድስት ማርያም ቤተ ክርስቲያን ናት። እግዚአብሔር ይስጥልኝ። መጋቢ ሀብታት ቀሲስ ሀይሉ ዘለቀ እባላለሁ

የርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን ጊዜያዊ አስተዳዳሪ ነኝ። በአሁኑ ሰዓት ደመራው እየተዘጋጀ ለሕዝቡ መቆሚያ ቦታው በስርዓት እየጸዳ እየተጠረገ፣ እንዲሁም ደግሞ መቆም ለማይችሉ በእድሜ ለገፉ አረጋውያን ወንበሮች እየተዘጋጁ ሰንደቅ ዓላማዎች እየተሰቀሉ በዚህ መልኩ

የደመራ ቦታ እየተዘጋጀ ነው ያለው። እንግዲህ እንደሚታወቀው ደብራችን የደብረ ሰላም ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን በሰሜን አሜሪካ ካሉት አብያተ ክርስቲያናት አንዷና ታላቅ ደብር ናት። በውስጧም ብዙ ሊቃውንት ካህናትና ዲያቆናት አሉ። በዚህም መሰሪያት መሰረት ብዙ ምእመናንም ያቀፈች ቤተ ክርስቲያን ናት።

የዋሽንግተኑን መድኃኔዓለም ቤተ ክርስቲያን ጨምሮ ሌሎች አብያተ ክርስቲያናትም በተመሳሳይ በማክበር ላይ መሆናቸውን ተረድተናል። በትናንትናው ዕለትም በዩናይት ስቴትስ በመላዊ ዩናይት ስቴትስ በርካታ አብያተ ክርስቲያናት የመስቀልን በዓል ማክበራቸው ታውቋል። አድማጮች፣ ለምሽቱ የያዝነውን ማጠናቀቃችን ነው። የተከበራቸው አድማጮች፣ በአራቱ የኢህአዴግ አባል ድርጅቶች አሰራር ላይ ዛሬ ይቀርባል ተብሎ የነበረው ዝግጅት በጊዜ መጣበብ ምክንያት ማቅረብ አልቻለም። ይቅርታ። በሌላ ፕሮግራም ይቀርባል። በእኛ በኩል ሰላም ተደናደሩ። የትግርኛ ዝግጅት ይቀጥላል።